እንደምናመሸሽ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መጋቢት 11 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። የአሜሪካ ምርጫ ፉክክር ጦፏል። እሱም ዶናልድ ትራምፕም እስከ ቅርብ ዘግ ድረስ እንዲያው ለቀልድ መስል መስለኛል ያመነበት አልመስለኝም ነበር። አሁን ነው ያመነው ማሸ ሊያሸነፍ እንደሚችል። ምናልባት በእኔ አስተሳሰብ ሶስት ወር ሁለት ወር በደማእንቺ ማሸነፍ እንደሚችል ያወቀው እንዲያው ለቀልድ ነበር ለቢዝነሱ ነበር ያደረገው ባይነኝ በበኩሌ ትንታኔ ይዘናል። ማይክሮሶፍት የአፍሪካ ቢሮውን ናይሮቢ ላይ ከፍቷል። ግን አሁን ሶስት ዓመት ሆኖናል ይህ ስራ መስራት ከጀመርን እያደግን በምንሄድበት ጊዜ ሌሎች ሀገሮችም ላይ ለመስራትና ለመሳተፍ ዝግጁና ፕላንም አድርገናል። የማይክሮሶፍት አፍሪካ ቅርንጫፍ ዋና ዳይሬክተር ኢትዮጵያዊቷ ወይዘሮ አምሮት አብደላ ናቸው። በምሽቱ ከእኛ ጋር አሉ። ሶሎሞን አባተነኝ የማስተናግዳችሁ። ንጉሱ ታምሬ ፕሮግራሙን ያቀናብርልናል። አሁን የሰዓቱን የዓለም ዜና እናሰማችሁ። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በኦሮሚያና በአማራ ክልል ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን የተመለከተ ሪፖርት ከሁለት ሳምንታት በኋላ ለሕዝብ ተወካዮች ምክር ቤት እንደሚያቀርብ የኢትዮጵያ የሰብአዊ መብት ኮሚሽን አስታውቋል። ኮሚሽነሩ አዲሱ ገብረ እግዚአብሔር ለሀገር ውስጥ መገናኛ ብዙሃን እንደተናገሩት ኮሚሽኑ ያጣራው በሁለቱ ክልሎች ከተከሰቱ ግጭቶች ጋር የተያያዙ ጉዳዮችን ነው። የኢትዮጵያ ሰብአዊ መብት ኮሚሽን በመንግሥት የተቋቋመና ለመንግሥት የሚያደላ ተቋም ነው በማለት ተቃዋሚዎች ይተቻሉ። እስክንድር ፍሬው ተከታዩን አጭር ዘገባ ከአዲስ አበባ አድርሶናል። በከፍተኛ የመንግሥት ባለስልጣናት ሲጠቀስ የቆየው ሪፖርት መጠናቀቁ ተገልጿል። የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ለአገር ውስጥ የመገናኛ ብዙሀን እንዳሉት ሪፖርቱ ከሁለት ሳምንታት በኋላ ለአገሪቱ ፓርላማ ይቀርባል። በኦሮሚያ ክልል የተካሄደውን የተቃውሞ እንቅስቃሴና በአማራ ክልል የሚገኘው የቅማንት ሕዝብ ያነሳውን የማንነት ጥያቄ ተከትሎ የሞቱ፣ የቆሰሉ ሰዎች የታሰሩትም ጉዳይ መነጋገሪያ ሆኖ ቆይቷል። ተቃዋሚዎችና የተለያዩ የሰብአዊ መብት ድርጅቶች ባወጧቸው መግለጫዎችና ሪፖርቶች ከፍተኛ የሰብአዊ መብት ጥሰት መፈጸሙን ገልጸዋል። ለደረሰው ጉዳትም መንግስትን ተጠያቂ አድርገዋል። መግለጫዎቹና ሪፖርቶቹ ወገንተኛ መሆናቸውን የጠቆመው መንግስት በበኩሉ የዚህን ኮሚሽን ሪፖርት መጠበቅ እንደሚገባ ሲገልጽ ቆይቷል። ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔርም እውነታውን ሊያንጸባርቅ የሚችለው እርሳቸው የሚመሩት ተቋም የሚያወጣው ሪፖርት መሆኑን ጠቁመዋል። የኢትዮጵያ ሰብአዊ መብት ኮሚሽን በመንግስት የተቋቋመ መሆኑን የሚገልጹት ተቃዋሚዎች የገዢውን ፓርቲ ፍላጎት እንደሚያንጸባርቅ በመግለጽ ይተቻሉ። መንግስት ይህንን አስተያየት አይቀበልም። ዶክተር አዲሱ ያብራሩትም ኮሚሽኑ በህገ መንግስቱ የተሰጠውን ገለልተኛነት በመጠቀም ሲንቀሳቀስ መቆየቱን ነው። በነገ እለት ተጨማሪ ዘገባ ይዤ እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን አመሰግናለሁ። ኮንጎ ዲሞክራሲያዊት ሪፑብሊክ በሩዋንዳው ፍጅት ወንጀል በከፍተኛ ደረጃ የሚፈለገውን ተጠርጣሪ እጅ ይዛ ማስረከቧ ተዘግቧል። ላዲስላስ ታጋንዝዋ ባለፈው የአውሮፓውያኑ ዓመት 2015 የተያዘው ምስራቅ ኮንጎ ውስጥ ሲሆን ዛሬ ጠዋት ወደ ሩዋንዳ ዋና ከተማ ወደ ኪጋሪ ከመላኩ በፊት ለተባበሩት መንግስታት ተሰጥቷል። ታጋንዟ በዘጠኝ የዘር ፍጅት የሰብአዊ ወንጀልና የጄኔቭን ዓለም አቀፍ የሰብአዊ መብቶች ሕግ በመጣስ ወንጀሎች ይከሰሳል ተብሎ ይጠበቃል። ታጋንዟ በኒያኪዙ ከተማ በከንቲባነት ባገለገለበት ወቅት የዘር ፍጅት ለመፈጸም የተዘጋጁ የአየር ወለድ አባላትን ማቋቋሙ ተነግሯል። እርሱና ኃይሎቹ 20 ሺህ ቱትሲዎችን በአራት ቀናት ጊዜ ውስጥ ገድለዋል ተብሎ ይከሰሳሉ። የኬንያ ጦር ሰራዊት ደቡብ ሶማሊያ ግዛት ውስጥ በደረሱ ሁለት የተለያዩ ግጭቶች ወቅት 34 የአልሻባብ ነውጠኞችን ገድያለሁ አለ። የኬንያ መከላከያ ኃይሎች ቃል አቀባይ ዴቪድ ኦቦንጎ ስለዚሁ ሲናገሩ በሰራዊታቸው ላይ ጥቃት ለማድረስ ከሞከሩ ነውጠኞች ጋር ከራስ ካምቦኒ በስተሰሜን ሳሪያ ውስጥ በተካሄደ ውጊያ 13 ነውጠኞች ተገድለዋል፣ አንድ በመካከለኛ ደረጃ የሚገኝ የአልሻባብ ጦር መሪ ተይዟል ብለዋል። ትላንት ቅዳሜ በሌላ አካባቢ በደረሰ ግጭት ደግሞ የኬንያ ኃይሎች አፍማዶ ከተማ አቅራቢያ 21 የአልሻባብ ነውጠኞችን ገድለዋል ተብሏል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ታሪካዊውን የሦስት ቀናት የኪውባ ጉብኝት ዛሬ ጀምረዋል። ፕሬዚደንት ካልቪን ኮሌጅ ከዘጠና ዓመታት በፊት ኪውባን ከጎበኝ ወዲህ አንድ በሥልጣን ላይ ያለ የዩናይትድ ስቴትስ መሪ ደሴቲቱን የኮሚኒስት አገር ሲጎበኝ ባራክ ኦባማ የመጀመሪያው ናቸው። የታሪካዊ ጉብኝት አንድ የዩናይትድ ስቴትስ ፕሬዚደንት ፊዴል ካስትሮና ሽምቅ ተዋጊዎቻቸው በአሜሪካ ይደገፍ የነበረውን የባቲስታን መንግሥት በ1959 ዓ ም ከገለበጡ ወዲህ ኪውባን ሲጎበኝ ባራክ ኦባማን የመጀመሪያው ያደርጋቸዋል ተብሏል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መጋቢት 11 2008 ዓመተ ምህረት ምሽት ፕሮግራም ነው። የአብይ ጾም ሳምንታት እንዴት እንደሚጠሩ ማወቅ ይፈልጋሉ? አዎ እያንዳንዱ እሁድ ስያሜ ያለው ሰባቱና፣ ለምሳሌ የመጀመሪያው የሚገባው በቤተ ክርስቲያን እሁድ ነው። ጾሙ ሳይሆን ቀለሙ የሚገባው ንጉሴ ዘአፈ ሊቅን ይዤለው መለሳለሁ። በጣም ረጅም ጊዜ ወስዶብኛል። አሁን እዚህ ጋር ስለደረሰ ሳይሆን ይህን ስራ ሁለት ጊዜ ነው እንትን ያደረግኩት። ቱ ታውዘንድ ኤት ላይ ያለቀ ስራ ለእኔ ሳይጥመኝ ሲቀር ድጋሜ እንደ አዲስ ጀመርኩኝ። አለም ከበደነች ለጥቂት ደቂቃዎች ዛሬ ከእኛ ጋር እናስመሻታለን። ሰንበትን ቋጠሮ የመፈታበትን የሐሳብ ባህር የምቀስፍበት አለም ከበደን ወደ ኋላ መልሳት አለሁኝ። አሁን ከኢትዮጵያ የወቅቱ ሁኔታ ጋር ተያይዞ ከዩናይትድ ስቴትስ ፖለቲከኞች የወጣን አንድ መልእክት ላስደምጣቸው። የዩናይትድ ስቴትስ አራት የህዝብ እንደራሴዎች ለሀገሪቱ የውጭ ጉዳይ ሚኒስትር ጃን ኬሪ በጋራ ደብዳቤ ጽፈው ኢትዮጵያ ኦሮሚያ ክልል ውስጥ ስለተፈጠረው ሁኔታ በዘጠና ቀናት ውስጥ ዝርዝር ማብራሪያ እንዲሰጧቸው ከትናንት በስተያ ጠይቀዋል። የሕግ መወሰኛ ምክር ቤቱ አባላት ጀፍሪ መርክሌና ራን ዋይደን እንዲሁም የሕግ መምሪያው አባላት ኤርል ብላሚኖርና ሱዛን ባናሚቺ ባለፈው አርብ ፈርመው ለውጭ ጉዳይ ሚኒስትሩ በላኩት ደብዳቤ ላይ ኢትዮጵያ የዩናይትድ ስቴትስ ጠቃሚ አጋርና ከውጭ እርዳታዋም ግንባር ቀደም ተቀባዮች አንዷ መሆኗን አመልክተዋል። ይሁን እንጂ መንግስታቸው የሚሰጠው ገንዘብ የዩናይትድ ስቴትስን ዘላቂ ጥቅሞችና የሀገሪቱን እሴቶች የሚጎዱ አለመሆናቸውን ማረጋገጥ እንደሚገባ እንደራሴዎቹ አሳስበዋል። በመሆኑም በመጪዎቹ ዘጠና ቀናት ውስጥ የውጭ ጉዳይ ሚኒስትሩ ጃን ኬሪ ኦሮሚያ ክልል ውስጥ ለተነሳው ተቃውሞ የሀገሪቱ የጸጥታ ኃይሎች በሰጡት ምላሽ በሰው ላይ የደረሱ ጉዳቶችን፣ የዘፈቀደ ስርዓቶችን፣ የሰብአዊ መብቶች ረገጣዎችን ዝርዝር እንዲያቀርቡላቸው እንደራሴዎቹ የውጭ ጉዳይ ሚኒስትሩን ጠይቀዋል። ከተቻለም ለተፈጸሙት የሰብአዊ መብቶች ጥሰቶች ተጠያቂ ነው የሚባል ሰው ወይም ሰዎችን ማንነት እንዲለዩና በሰላማዊ ተቃዋሚዎች ላይ ወንጀሎችን የፈጸሙ ሰዎችን ሕግ ፊት ለማቅረብ መንግስቱ የወሰዳቸው እርምጃዎች ካሉም እንዲያሳውቋቸው እንደራሴዎቹ አክለው የውጭ ጉዳይ ሚኒስትሩን አሳስበዋል። ወደ ተከታዩ ዝግጅት ልውሰዳችሁ። ሰሞኑን ከሰማዩ ቀና መልእክት እየመጣ ይመስላል። እየዳመነና ዝናብ እያርከፈከፈም ነው። ዓለምን ሲያምስ ዓመቱን ያሳለፈው ኤልኒኞ ቁጣው በርዶለት እየተመለሰ ይሆን? በብዙ የሀገሪቱ ክፍሎች ዝናብ እየጣለ መሆኑን በተለይ በድርቁ ክፉኛ በተጠቁት የኢትዮጵያ ምስራቅ አካባቢዎችም የሚታየው ሁኔታ መልካም እንደሆነ የኢትዮጵያ ሚቴዎሮሎጂ ኤጀንሲ ምክትል ዋና ሥራ አስኪያጅ አቶ ዱላ ሻንቆ ነግረውናል። አዲስ አበባ ላይ ያለውን የአየር ሁኔታ የሙያ ባልደረባዬና በተለያዩ ዝግጅቶቻችንም አስተያየቶቹን እየሰጠ የሚተባበረንን ንጉሴ አክሊሉን ጋብዤ አብረን ነበር አቶ ዱላን ያነጋገር ናቸው ይቀጥላሉ። አሁን እንግዲህ ኤልኒኖ የተለያዩ ተጽዕኖዎች አሉት። በእኛ ሀገር ላይ በክረምትና በበልግ ጊዜ የተለያዩ ናቸው። በበልግ ጊዜ በእኛ አካባቢ ተጽዕኖው ይሄናል። ወደ እርጥበት ነው የሚያማ የሚያማ የሚያደላው ማለት ነው። ኤልኒኖ የሞተ የሄደ ያለ ሆንም አሁንም አላለቀም። ዜሮ አልሆነም፣ ግን አለ አሁን ያ ኤሊኖ ኤናል ጉዳት ፖዘቲቭ ነው ማለት ነው። ፖዘቲቭ ነገር ነው ማለት። ንጉሴ አንተ እዛው ነው ያለኸውና እስቲ የምታስተውላቸው ነገሮችና ከአቶ ዱላ መልስ የምትፈልግባቸው ነገሮች ካሉ ብታነሳለኝ። አሁን እሱ በፈጠረው ችግር ምክንያት ሁሉም እዚህ ሀገር ውስጥም ሲነገር የምንሰማው መብራት ኃይልም በሰጠው መግለጫ ለመብራት መቆራረጥ ትልቅ ምክንያትም ሆነዋል ዛፎ ሳይቀሩ ቅድም አቶ ዱላ እንደገለጹት እየወደቁ በዚህ ምክንያት መብራት መቆራረጥ እንደደረሰ ሁሉ ነው የተገለጸው። እና ኤሊኖን አሁን እኛ እንደው ይሄ እንደማይታመን ባልንጀር አይነት አናምነውም። ጠዋት ቀዝቃዛ ነው ብለን ሰማዩን ስናይ ጠቆር ሲል ወፍራም ልብስ ለብሰን ወተን ከኩል ሰዓት በኋላ ደግሞ ወዲያውቅ ይርር ይልና እንደገና ደግሞ ፀሐይ ይመጣል። ያን የለበስነውን እንደ ወንድም ጥር ሁሉ የሚያስመኝ ይሆናል እና የሚታመን ባልንጀራ አልሆነም። ሄሊ ነው በዚህ ምክንያት ይመስለኛል። ምናልባት አንዳንድ ጊዜ እና ሰው ዱላ ድሮ የአየሩ ሁኔታ ይነገር ነበረ። በዚህ ጊዜ ዝናብ ነው፣ እንደዚህ ነው ይባል ነበር። አሁን ግን ብዙም ደፍራችሁ አትገቡበትም እና ምክንያቱም የአየሩ ሁኔታ መዘበራረቅ ችግር ስለፈጠረባችሁ ይሆን ከዚሁ ጋር አያይዘው አቶ ዱላ ዌብሳይታችሁም ሰሞኑን አይሰራም ወይም መረጃ አይሰጥምና ከዚሁ ጋር አያይዘው ቢመልሱልኝ። ይህንንም በእውነቱ እንግዲህ በእኛ በኩል በየቀኑ ትንቢያዎች ይሰጣሉ። ሚዲያዎች መስራት አለባቸው ማለት ነው በህብረተሰቡ የሚያደርሱ ሚዲያዎች መስራት አለባቸው። ቴሌቪዥኖች፣ ሬዲዮዎች መስራት አለባቸው ብለን ነው የምናምነው እኛ ግን በየቀኑ በየሶስት ቀኑ በየአስር ቀኑ በየወሩ ተጨማሪ መረጃዎችን ለህብረተሰቡ እንሰጣለን ማለት ነው። ስለዚህ የሚዘንበውን ዝናብ እንሰጣለን። ምናልባት እንግዲህ ይህን ነገር ከሚመለከታቸው ጋር በመነጋገር የምንፈታ ይሆናል። ግን የዌብሳይቱን ችግር አለ። አንዳንድ ጊዜ የመቆላለጥ ሁኔታዎች ይኖራሉ። ቢያንስ ቢያንስ እሱ በእጃችሁ ያለ የመገናኛ ዘዴ ነው ነው የኢትዮጵያ ቴሌቪዥን ወይም የግል ጣቢያዎች ወይም ሬዲዮ ወይም እንደኛ አይነቱ መገናኛ ብዙኃን እንደዚህ እየተከታተለ ሊያቀርብ ይችላል፣ ላያቀርብም ይችላል። በእጃችሁ ያለው መገናኛ ዘዴ ግን ሁልጊዜ ልክ እንደ ቢሯችሁ፣ እንደ ዕለታዊ ስራችሁ ይንቀሳቀሳል ብለን እናስባለን። በፈለግን ጊዜ መረጃ ብድግ አድርገን ለሰው ማሳወቅ የምንችልበት ማለት እንግዲህ ሆስት የምናደርግባቸው አካባቢዎች ይኖራሉ። እነዛ ጋር ሰርቨሮች ጋር ታይዞ አንዳንድ ጊዜ የሚቆራረጥ ሁኔታዎች አሉ። ከመብራት ጋር ታይዞ ዳውን የሚያደርጉ አሉ፣ ብሬክ ያደርጋል እንጂ እንጂ የትንበያ ስራችሁ የክትትል ስራችሁ መቼም አልተቋረጠም ነው የሚሉኝ። አንድም ቀን አንድም ቀን ተቆራርጠው አቅም እንደውም በአስራ አሁን ወደ መቶ አርባ ሰባት ኦቶማቲክ ወድር ስቴሽን በአስራ አምስት ደቂቃ በየ አምስት ደቂቃ መረጃዎችን የሚያስተላልፉ በሀገራችን ኮርነር በየቦታው የሚመጡ መረጃዎች አሉ የዝናቡን፣ የሙቀቱን፣ የእርጥበቱን የተለያዩ ነገሮችን የምንከታተልባቸው አሉ። እንደገና በሬዲዮም የምንቀበላቸው ነገሮች አሉ። ተከታታይ ክትትል የምናደርግባቸው ነገሮች አሉ። ትንቢያዎችም እንሰጣሉ። አይሆፕ አሁን ያሉት አቶ መንግስቱም እኛ ጋር በመጠየቅ ራሱ ሊያገኙኝ ይችላሉ፣ ሊያገኙንም ይችላሉ። ብሔራዊ ሜቴሮሎጂ እነሱን ለማገልገል ነው የተቋቋመ፣ ሕዝቡን ህብረተሰቡን ለማገልገል ነው። ሌላ ዓላማ የለውም። በፈለጉ ሰዓት መጠየቅ ይችላሉ። እንደዚህ አይነት ነገር እንዳይፈጠር ቢሮዋችንም በትኩረት ይሰራል ብዬ ነው ማምነው። ቀደም ሲል የኢትዮጵያ ሚቴዎሮሎጂ ኤጀንሲ ራሱ መገናኛ ብዙሀንን እያገኘ እነዛ መረጃዎችን ይልክ እንደነበረ አስታውሳለሁ። በተለይ የመንግስት መገናኛ ብዙሀን የራሱም የቴሌቪዥን ስቱዲዮ አቋቁሞ እንደነበር ዘመናዊ ስቱዲዮ አቋቁሞ እንደነበረ አስታውሳለሁኝ። እና በዛ በዛ በኩል ስነሱ ወደ እናንተ ባይመጡ እናንተ እየሄዳችሁ የምትሰጡበት ሁኔታ አየለም? ለምንስ ይመስሉታል? መገናኛ ብዙሀኑ እንዲህ አይነት በተለይ እንዲህ አይነት እጅግ አንገብጋቢ በሆነበት ጊዜ የእናንተ ክትትል ችልተኝነት የሚያሳዩበት ሁኔታ ምን ይመስሉታል? ምክንያቱ እኛ ስቱዲዮ ነው፣ በጣም ዘመናዊ የሆነ ስቱዲዮ ነው አለን። አሁን አሁንም ራሱ ማለት ነው ተጠቅመን መረጃውን መስጠት እንችላል። እንደገና በሲዲም በፍላሽም ለመውስድ ይቻላል። በየቀኑ በየጊዜው በየቅ ማጣ ከአስር ሰዓት በኋላ ይቀረጻሉ። እኛ ጋር ተቀርጾ ወደ ቴሌቪዥን ጣቢያዎች ይሄዳሉ። ወደ ሬዲዮ የሚተላለፉ ነገሮች አሉ። እንግዲህ የፕራዮሪቲ ከሆነ አይ ዶንት ኖ እንግዲህ፣ እሱን ለማየት እናያለን። በደንብ በዘመናዊ እውነታ የተደራጀ ስቱዲዮ ነው። ሁለት ስቱዲዮ ነው አለ ነው እንደ ቁጥር አንበሳ አካባቢ እና ቦሌ አካባቢ ባለው ዘመናዊ ስቱዲዮ ነው ያለ ነው፣ እኛ ጋር ማለት ነው። ያ ነገር ደግሞ ምንድነው መኖሩ ብቻ ሳይሆን ህብረተሰቡ ጋር የሚያደርስ ሚዲያ ጋር አብሮ መስራትን ይጠይቃል። ይሄን ነገር በትኩረት እንሰራለን፣ ማገልገል አለብን ነው ንጉሴ ያቄ ዚህ ላይ ሰለሞን ድሮ የእናንተ ሰዎች ራሳቸው ኢትዮጵያ ቴሌቪዥን የቀርበው መግለጫ ይሰጡ ነበር። አሁን ዝም ብላችሁ በግራፍ አይነት ነገር ነው እና በቁጥር ነው የሚያሳየው። ስንቱ ነው ያንን ማየት የሚችለው? ማየት ማይችላለ፣ ከሩቅ መለየት ማይችላለ፣ ያንን ማንበብ ማይችላለ። እና ድምፁ አይሻልም? ነበረው ይሄን ነው። በጣም ጥሩ ጥያቄ ነው። እንግዲህ ምንድነው እኛ የምናውቀው ቴሌቪዥኖች ራሳቸው መረጃ ለማስተላለፍ ይጠቀማሉ ብዬ ነው የምገምተው። ሌሎች ሀገሮች እንደውም ብል ቴሌቪዥን የሚገዙ ሰዎች ይሄ ሜቶሮሎጂ መረጃ አለ ወስ የለም ብሎ ነው የምጠይቀው ህዝቡ ራሱ ማለት ነው። ስለዚህ በጣም ኢምፖርታንት መሆኑን ማለት ነው፣ ለልብስ ለመውጣትም ለመሄድም የሜትሮሎጂ መረጃ በጣም ጠቃሚ ስለሆነ ያው ግንዛቤ ከሚመለከታቸው ጋር ግንዛቤ በመፍጠር አብረን የምንሰራ ነገሮች ይኖራሉ። ግን እኛ እንሰጣለን። እንግዲህ ምንድን ነው አሁን ወደፊትም ከእነሱ ጋርም ተገናኝተን የምናወያዩበት አቶ ሰሎሞንም እንግዲህ ወደፊት ሊያገናኝን ይችላል። ምንድን ነው ችግሩ ይሰጣሉ ወይ ሰጡ የሚለው ነገር ፈላጊ ነው ማለት ነው። ጥሩ ንጉሴ ሲያጫውተኝ የነበረ አንድ ሁለት ነጥቦች ነበሩ። አንደኛው የሰሞኑ ዝናብ ከሰፈር ሰፈር እንኳን ለይቶ ይዘንባሉ ወይም አይዘንብም በቅርብ ባሉ አካባቢዎች ሌላኛው እንደ ስኖው አይነት የተለመደው የኢትዮጵያ ወይም የትሮፒካል በረዶ ሳይሆን የሐሩር አውራጃው በረዶ ሳይሆን በቴምፐሬት ዞን ውስጥ የሚጥለው አይነት በረዶ ወይም ስኖ ይወርዳል። እንደዚህ አይነት መሰል ነገር እንደዚህ መሰለኝ። ንጉሴ፣ አዎ፣ ትክክል ልክ ነው። እና ምንድን ነው ይሄ ማብራሪያ አለው ለዚህ ጉዳይ። አዎ እንግዲህ ምንድን ነው ይሄ ዝናብ የምዘንበው አብዛኛውን ጊዜ ከሰዓት በኋላ ነው። እየዘነበ ያለው አሁን እኛ ጋር ማለት ነው። የዛ አይነት ለማለት አልችልም። ምክንያቱ ስኖ ስንል ከመሬትም ጀምሮ እስከ ሰማው ድረስ ቴምፕሬቸሩ የአየሩ ሙቀቱ ከዜሮ በታች ነው መሆነው። የእኛ ቀን በጣም ሙቀት ነው ያለው። ከጠዋት ጀምሮ በጣም ሙቀት ነው ያለው። ሙቀቱ የወብ ቃል ሞይስቸሩ በጣም ማነው እርጥበቱ በጣም ጠንካራ ነው። እስከ ሰማና ዘጠና ሰባ የሚገባበት ነው። እንደገና ደግሞ ነፋሻማ የለም። ኮንቨርጂንግ ማለት አንድ ቦታ ላይ የአየሩ ኮንቨርጂ ያደርጋል ይጠራቀማል ይታመቃል፣ ወበቅ ይፈጥራል ማለት ነው። ያ ጋር ተያይዞ የእርጥበቱ ክምችት የተለያየ ቦታ የተለያየ ነው የሚሆነው ክምችቱ ማለት ነው። የደመናው ጋር ተያይዞ ማለት ነው። ትነቱ የትምተነው ትነት ወሳኝነት አለው። ለዚህ ነው ክላይሜት ቼንጅ ሂት አይላንድ የምላለ ከተማ ማለት ከተማ ውስጥ የሚሞቃል ማለት ነው። ከተማ ምክንያት አስፋልቱ ይሞቃል፣ ህንጻው ይሞቃል። የሙቀት ደሴት የሚባል በሳይንስ የተረጋገጠ ሂደት ነው። ትላልቅ ከተሞች ማለት ነው። ከአካባቢው ካሉት ገጠር ከተሞች በጣም ይሞቃሉ። ስለዚህ ይህን ሁሉ ይረብሸዋል ማለት ነው። ስለዚህ የከተማ ሙቀቱም እራሱ ተፅዕኖ አለው ማለት ነው። በአንዳንድ አካባቢዎች ዝናብ እንደዚህ ሲጥል ከበሬ ቀንድ ይለያል የሚባል ነገር ነበረ እና ነባር ሁኔታ ነው ወይስ ደግሞ ከሰሞኑ የአየር ንብረትና የአየር ጠባይ መለዋወጥ ጋር የተያያዘ ነው እንግዲህ ምንድን ነው ይሄ ነገር በደንብ መመለስ አለበት። እንደዚህ አይነቶቹ ነገሮች ጥናት ተደርገው በጥናት መመለስ አለባቸው። አሁን ያልኩት ቲዎሬቲካሊ እውነት ነው። ከተሞች ሙቀት ደሴት ይባላሉ። ምክንያቱም አዲስ አበባ ደግሞ እንደምታውቀው እየሰፋ መጥቷል። መኪናዎች በብዛት አሉ፣ ሌሎች ከከተማ የሚተኑ የተለያዩ አሉ። እነዚህ ነገሮች ተጠጥኖ የሚያደርጉ ናቸው እና በጥናት ልሚያዙ የሚችሉ ናቸው ማለት ነው። ብዙ ጊዜ ስንመለከት በተለይ በአውሮፓና በአሜሪካ ከተሞች ውስጥ የአካባቢውን ወይም የዕለቱን ወይም የሰዓቱን የአየር ሙቀት ሁኔታ ሲነግሩ፣ የአይሮፕላን ማረፊያና መነሻ ጣቢያዎችን የአየር ሙቀት ነው የሚናገሩት። ምናልባት እርስዎ እንዳሉት እነዛ ቦታዎች ገላጣ ስለሆኑ ነፋሻ ማም ስለሆኑና ይህንን ደሴት መፍጠር ስለማይችሉ ነው ማለት ነው። አዎ ምንድን ነው ይህ እንግዲህ አሁን ለምሳሌ እኛ ጋር እንደምታውቀው ጦርጦ ዘንብና ቦሌላ ያዘንብ አንዳንድ ጊዜ ማርካቶ ዘንብና እንደገና ወደ መገናኛ አይዘንብም ማለት ነው። እንደዚህ አይነቶች ነገሮች አሉት ማለት ነው። ምን ማለት ነው? አሁን ሲስተሙ ተጠናክሮ አይደለም ያለው፣ ተጠናክሮ አልገባም። ዝናብ ፈጣሪ ሁኔታዎቹ ተጠናክሮ ሁሉም ቦታ ላይ አልገቡም እና የአካባቢው የሚመጣውን እርጥበት ተጽዕኖ የሚያደርጉ የመሬቱ አቀማመጥም ተጽዕኖ ያደርጉበታል ማለት ነው፣ በዚያ ላይ ማለት ነው። ለመሆኑ ዘላቂ ነው የሰሞኑ ለውጥ፣ አቶ ዱላ? ሁኔታው እየተሻሻለ የሚሄድ ነው? መጪው ክረምትስ ምን ይመስላል? እስቲ ሁለቱን አያይዘው ይተንብዩልኝ እስቲ። እንግዲህ ምንድን ነው፣ በልጉ እንዳየነው ጥሩ የመሆን እርጥበት በበልግ አካባቢዎች ጥሩ ይሆናል ብለን ነው የገመት ነው። እንደዚህ አይነት ነገር ተሰጥቷል። እርጥበቱ አለ ማለት፣ ይህን እርጥበት ይዘን መጠቀም መቻል አለብን። እርጥበቱ አለ፣ አሁንም እንደ አምናው ሊሆን የሚችለው እውነት አይደለም። እርጥበቱ አለ። አሁን ክረምቱስ ምን ይመስላል ብሎ ያስባሉ? እንደው ክረምቱስ እንግዲህ ደርስ እግ እንነግረዋለን። አሁን አስቸጋሪ ነው ከርቀት ለመናገር ለነገሩ፣ በየሶስት ወሩ ነው ነገር መናገር በጣም ከባድ ነው። ግን ለማንኛውም ግን ፖዚቲቭሊ ሆፕ እነ ተስፋ እናደርገዋለን። እስቲ ተከታትለን በየጊዜው ተከታትለን አብረን እንሰራለን። ንጉሴ ይኖሩ ይሆን ጥያቄ ብቃኝ? ጥሩ ነው። በጣም ጥሩ ነው። ሰለሞን እግዚአብሔር ይስጥልኛው። ለተለመደ እንግዲህ ንቁነቶ፣ ዝግጁነቶ አቶ ዱላ በጣም እናመሰግናለን። በጣም በጣም ከእኛ ጋር እየሰራ ስለሆነ አንተ አስቀድመህ ለኛ የምንሰጠው መረጃ እያስተላለፍክ ስለሆነ በጣም እናመሰግናለን እንለዋለንእግዜር ይስጥልኝ። ንጉሴ አንተንም በጣም አመሰግናለሁ። ደህና ምሽልኝ። እሺ ስልኝ። መልካም ምሽት። መልካም ምሽት። ከዚህ ቀደም ያወጣቻቸው የሙዚቃው ዓለም ሥራዎቿ በተለይም አተረማመሰው በለው በለውና አራዳ የተባሉት ዘፈኖች በአድማጭ ተወዳጅ ከመሆናቸው ሌላ በተለያዩ የኢትዮጵያ ድምፃውያንም እየተደጋገሙ ተዘፍነዋል። ድምፃዊት ዓለም ከበደ ባለፈው ወር መጨረሻ አዲስ የሙዚቃ አልበም ለአድማጭ አቅርባለች። አንድ እርሶ ጋይኖር ይሆን ለመስታወት አራጋው አስረክቢያታለሁ።

ከዚህ ቀደም በሰራቻቸው ሶስት የሙዚቃ አልበሞች በርካታ አድናቂዎችን አትርፋለች። ባለፈው ወር መጨረሻ አራተኛ የሆነውን አዲስ የሙዚቃ አልበም ለአድማጭ አቅርባለች። ድምፃዊት አለም ከበደ፣ አዲስ የሙዚቃ ስራ ይዞ ለመቅረብ የዘገየሽበት ምክንያት ምንድን ነው? አለም፣ የትስ ነው የምትኖሪው? የምኖረው እዚሁ ቨርጂኒያ ውስጥ ነው። ሙዚቃ ህይወት ውስጥ ነኝ ያለሁት። ብዙ ጊዜ በየናይት ክለቡ ሰራለሁኝ። ያው አላቆምኩም ማለት ነው፣ አላቆምኩም እየሰራው ነበር እስካሁን ድረስ ማለ የተለያዩ ድርሰቶች ዜማዎችን እየሰበሰብኩኝ ዜማዎችን በማጥናት ነበር እስካሁን ድረስ የቆየሁት። ያ ግን በጣም ረጅም ጊዜ ወስዶብኛል። ምንድን ነው አሁን እዚህ ጋር ስለደረሰ ሳይሆን ይህን ስራ ሁለት ጊዜ ነው እንትን ያደረግኩት፣ ቱ ታውዘንድ ኤት ላይ ያለቀ ስራ መልሼ በቃ ለእኔ ሳይጥመኝ ሲቀር ድጋሜ እንዳዲስ ጀመርኩኝ። አስራ አንድ አመት ፈጅቷል። ተባለው በትክክል አስራ አንድ አመት ምንድነው አንድ የተለያዩ ዜማዎችን ብሰበስብም ግጥሞችን ቢኖሩኝ ሙዚቃው ቢሰራም ግን ከኔ ጋር ሊዛመድ አልቻልም። ከኔ ጋር ካልተዘመመደ ደግሞ ሰውም ጋር ሲደርስ ብዙ አድማጭ ሊኖረው አይችልም በሚል ነገሮቹን አቆየኋቸው። እንዳለ ማስተር የተደረገውን እንትን ቀይሬ እንደ አዲስ ነው የሰራሁት። እንደ አዲስ ሌላ ዜማዎች፣ ግጥሞች ሰብስቤ እንደ አዲስ ስልሽ፣ ሁሉንም ሳይሆን የተወሰነውን አንድ አራት አምስት ከአስራ ሶስቱ ዘፈኖች አንድ አራት አምስት ዘፈን እንደ አዲስ ነው የተሰራ። ማን ነበር ቅንብሩን የሰራው? አሁን አሬንጅ ያደረገው አበጋዝ ክብረወርቅ ነው፣ እሱን የሰራው በፊት ግን ከሌላ ሙዚቀኛ ጋር ሰርቼ ነበር። አብይ ሰለሞን ይባላል። ግን ያው መጨረሻው አልሆነም። ሙዚቃው በአጠቃላይ እንደ አዲስ ነው የተሰራው። የአሬንጅመንት ቀርቶ እንደ አዲስ ነው አሬንጅ የተደረገው። አስተያየትም እንደዚሁ ከየጓደኞቼ የሙያ ጓደኞቼ በጣም ረድተውኝ የተሰራ ስራ ነው። እኔ እጅግ በጣም ደስተኛ ነኝ። ይሄ በቀኔ ፊት ያደርጋል ብዬ ለአድማጭ አቀርባለሁ። I have a show, I የስንተኛ አልበምሽ መሆኑ ነው ይሄ? አራተኛ አልበሜ ነው። አራተኛ አልበምሽ የመጀመሪያው አልበምሽ ምንድን ነበር? ኮሌክሽን ነው የሰዎች ዘፈኖች ምናምን የህዝብ ዘፈን የተጫወትኩት። ከዛ አተረማመሰው፣ ከዛ አራዳ፣ አሁን ደግሞ አቀላለጠው አራዳና ቀላለጠው እዚህ ነው የተሰራው። ምን አይነት ሙዚቀኛ ነኝ ብለሽ ነው የምታስቢው? አሁን አተረማመሰውን ስንሰማ የተለየ አይነት ያዘፋፈን ስልት ነበረሽ። አሁን አዲሱ ላይ ደግሞ ስንሰማሽ ሌላ አይነት ነው ይዘሽ የመጣሽ ነው። እና የትኛው ነው አንቺን የበለጠ የሚገልጽሽ? አሁን ራሴን እንደፈተንኩስ ማለት ነው የትኛውንም አይነት ቅኝት ሰ እጫወታለሁኝ። ዘፍን አለው የትኛው አማረብኝ የትኛው ነው አይንክ። ይህንን መልሱን ለአድማጭ ነው እንትን ማረገው። አርተር ማመሰውንም ስሰራ በጣም ደስ የሚል ነገር ነበረ ከህዝቡ አቀባበል፣ አራዳም እንደዚሁ። አሁን ደግሞ ያለው ነገር ብዙ ሆኝ የመጣሁት እዚህ አልበም ላይ ነው። እያንዳንዱ ዘፈን ውስጤን ይነከዋል እኔን የገለጽኩት ያ ነው የአሁኑ ልዩነቱ። ዜማ መረጣ ላይ በጣም ጎበዝናት ሲሉ ሰማ። ምን አይነት ዜማዎች ነው የሚያስደስቱ ዜማዎች ሰማለሁ? ከብዙ ዜማ ደራሲዎች ነው ዜማ መጀመሪያው ንም የያዝኩት ግጥምን በጣም ደስ ይለኛል። ግጥም ሳይ ዝም ብሎ አይደለም የሆነ ነገር መልእክት መኖር መቻል አለበት። እኔ መዘፍ ዘፈን መልእክት ከሌለው ዝም ብሎ ማበድ ነው የሚመስለኝ፣ እንደኔ ማለት ነው። ዜማም ሰምቼ እያንዳንዱ ደራሲዎች ሶስት ሶስት አራት አራት ውስጥ የምትሆነው ነው የሚበዛው። እንትን የለኝም አሁን እዚህ ላይ ሉንታ የለኝም እዚህ ቦታ ላይ በቃ በዚህ መልኩ ነው የተሰራው። ለዛ ይሆናል እንደዛ የሚሉት የሚያደንቁ ይሆናል። እና አሁን እኔ ስራዎቹን ስሰማቸው፣ ሁሌ እሰማዋለሁ። የሚገርምሽ ነገር አይቲንክ ራሴን ወዳድ ልሆን አላቅም። ብቻ ሰውም እንደእኔም እንኳን ባይሆን ይሄ ነገር ጥሩ ስራ ሰርታለች የሚለው ነገር ከእነሱ ይመጣል ብዬ በጉጉት ነው የምጠብቀው። በእውነት ባለሙሉ ተስፋ ነኝ። ባራዳ ነው የምትታወቂው። አራዳን ደግሞ ብዙ ጊዜ ተናግረሸዋል፣ ግን እንደው እንደ ትውስታ እንዲሆን ከጎሳይ ጋር አንድ ላይ ዘፍናችሁታል። እንደውም ጊዜውም ተመሳሳይ የሆነበት ጊዜ ላይ ነው የዘፈናችሁት። አውርታችሁበታል ስለዚህ ጉዳይ ሚገርምሽ፣ አግኝቼዋለሁ እውነት ለመናገር አግኝቼዋለሁ። ግን በቃ ጎሳይን ሳየው በጣም ጥሩ ባለሙያ፣ ጎበዝ ድምፃ፣ ጥሩ ድምፃ ስለሆነ በቃ ስታይ ከሀገር ቤት መጥቶ እዚህ ስታየው እኔ ለሰላምታ ነው እንጂ ለወቀሳ እንደዚህ አይነት ሰው አይደለውም በመሰረቱ ዘፈኑን በጣም አድናገኝ በጣም ደስ የሚል ድምጽ ነው ያለው በጣም ነው የምወደው እና ያ ነው እንጂ አራዳ ትዛ አይለኝም አይገርምሽም ምን መሰለሽ አራዳ ብቻ አይደለም የተሰራ በመሰረቱ እኔ ዘፈንኳቸው ዘፈኖች በካሴት

በቆንጆ ልጅ ፍቅር ቀዳም አኮረዳ በአራዳ ልጅ ፍቅር ሸገያራዳ። መልእክት ማስተላለፍ ከፈለግሽ እድሉ ልስጥሽ። ሰዎች አብረውኝ የነበሩትን ጓደኞቼ ባመሰግናቸው ባመሰግናቸው አልጠግብም። ለምን በቃ ልዩ ናቸው። ግጥም ደራሲዎቹ ሶስና ታደሰ፣ ተመስገን አፎ፣ ወርቅ ጌራ ወርቅ ነቃ ጥበብ እውነት ነው የምልሽ ሁሉ ጊዜ ከጎኔ በቃ ምንም በቃ ሳይሰለችው የሙዚቃ ህይወት ከህዝብ ጋር ነው ህዝቡ ወደ አንቺ ይመጣል አንቺም ወደ ህዝቡ የምትሄጅበት ጥሩን ኮሚኒኬሽን ሲኖርሽ ነው። እንዲኖርኝ ያደረጉት እነሱ ናቸው። እኔ ከየትም አላመጣሁትም። እውነት ነው የምነግርሽ ከየትም አላመጣሁትም። ደራሲዎቹ ጥሩ ጥሩ ስራ ሰርተውልኛል። በጣም ነው ማመሰግናቸው። ሱራፌል አበበ፣ መሰለ ጌታሁን፣ ከኢትዮጵያ ብስራት ጋር ረደው፣ ሶስና ታደሰ፣ አሳየ ዘገየ፣ ታምራት አበበ፣ እነዚህ ሁሉ የእነሱ ሁሉ ውጤት ነው። ከዛ ደግሞ ዳረ መጅመቱ ስትመጪ ደግሞ አበጋዝ ደግሞ ልዩ ነገር ነው ለእኔ ይሰራል። በቃ ይሄ ጊፍት ነው ለእኔ በህይወቴ ውስጥ ጊፍት እንደሰጡኝ ነው የምቆጥረው። ጥበቡን ጥበቡን የህይወትን ቋጠሮ የመፈታበትን የሰብ ባህርን

ድንቂቱን ዓለም ከበደንና ባልደረባዬን መስታወት አራጋውን አመሰግናለሁ። ዓለምን ፊትም እየያዝናት እንመለሳለን። አሁን ወደ ተከታዩ ዝግጅት ላሸጋግራችሁ። መቼም ማይክሮሶፍትን ያውቁታል። ዓለም አቀፍ የኤሌክትሮኒክስ ዕቃዎች አምራች ኩባንያ። ባሳለፍነው የአውሮፓ 2015 ዓ ምህረት ማይክሮሶፍት ፎር አፍሪካ በሚል ስያሜ ኬንያ ዋና ከተማ ናይሮቢ ላይ ቅርንጫፍ ከፍቷል። የዚህን የማይክሮሶፍትን ኩባንያ ቅርንጫፍ የማስተዳደሩን ሥራ ሙሉ በሙሉ እንዲያከናውኑ ኢትዮጵያዊቷ አምሮት አብደላ ተሹመዋል። ከባልደረባዬ ዊንታ ኪዳነ ጋር ተጨዋውተዋል። ውይይታቸውን መስታወት አራጋው እንደሚከተለው አዘጋጅተዋለች። ማይክሮሶፍት የተባለው ዓለም አቀፍ የኤሌክትሮኒክስ አምራች ኩባንያ ባሳለፍን የፈረንጆቹ አመት እንደ አውሮፓውያኑ አቆጣጠር 2015 ዓ.ም ቅርንጫፍ መስሪያ ቤት ማይክሮሶፍት ፎር አፍሪካ በሚል ስያሜ በናይሮቢ ኬንያ ከፍቷል። ይህን ቅርንጫፍ መስሪያ ቤት ማይክሮሶፍት የከፈተበት ዋናው ምክንያት የአፍሪካ ወጣት ስራ ፈጣሪዎችን ለማበረታታትና አፍሪካን በቴክኖሎጂ ፈጠራም ሆነ አጠቃቀም ካደጉት ሀገሮች ጋር በእኩል ለማራመድ ነው። ለዚህ ቅርንጫፍ መስሪያ ቤት የማስተዳደሩን ስራ ሙሉ በሙሉ እንድትሰራ ኢትዮጵያዊቷ አምሮት አብደላ ተሾማለች። አምሮት ከአሁን በፊት በዚህ ድርጅት በተለያዩ ዘርፎች ለሶስት አመታት ሰርታለች። አዲስ ስለተመደበችበት ስራ እንዴት እንደተመረጠች በአጭሩ ነግራናለች። ማይክሮሶፍት ከጀመርኩኝ ወደ ሶስት አመት አረኩኝ። አሁን በዛን ጊዜ ውስጥ በማይክሮሶፍት ፎር አፍሪካ በሚባል ኢኒሽቲቭ ውስጥ ነበር ስራ የነበረው። በዛም ደረጃ የኢኖቬሽን ስራችንን ስታርታፕ ኢንጌጅመንት እንዲሁም ደግሞ የቪሲ የፋንዲንግ ፕሮጀክትን ነበር የምመራው። በዛ ውስጥ እየነበርኩኝ ነው ለሶስት አመት ስሰራ ቆይቼ ከአሁን በኦክቶበር ላይ የኢኒሽቲቭን በአጠቃላይ ስራ እንድመራ የተመረጥኩት እና ሹመቱም የተፈጸመው። ኩባንያው በአፍሪካ ስላለው ዓላማና እቅድ አምሮትን ጠይቀናት ነበር። በኢኒሽቲቭ ሲጀምር በሶስት ኤሪያ ላይ ነው እንግዲህ ፎከስ ያደረገው። እነሱም አንድ የኢኖቬሽን ሎኪንግ ስፔሲፊካሊ አት ድራይቪንግ ደ ሎካል ኢኮሲስተም ኦፍ ኢኖቬሽን ካሚንግ አት ኦፍ አፍሪካ ስፔሲፊካሊ የፕሮዲሲንግ ኮንተንት። በአፍሪካ የተከፈተው ማይክሮሶፍት ኤሌክትሮኒክስ ድርጅት በሶስት ዘርፎች ላይ በማተኮር በመንቀሳቀስ ላይ ይገኛል። የመጀመሪያው በአፍሪካ ያለውን የሰው ሀይል በተለይ የፈጠራ ስራም ማበረታታትና እነዚህን የፈጠራ ስራዎች ለዓለም በማስተዋወቅ ካለው ዓለም አቀፍ ቴክኖሎጂ ፍጥነት ጋር አብሮ ለመራመድ ሲሆን፣ ሁለተኛው ከአፍሪካ የተማረና በቴክኖሎጂ የሰለጠነ የሰው ኃይልን በብዛትና በስፋት ማፍራት ነው። ሶስተኛው በተመጣጣኝ ዋጋ የተለያዩ አዳዲስ የቴክኖሎጂ መገልገያዎችን ለተጠቃሚ ማድረስ ነው። ይህ ዘርፍ የመረጃ እንዲሁም የኢንተርኔት አገልግሎትን ያጠቃለለ ነው። የአህጉሪቱን ኢኮኖሚ በማሳደግ የሰለጠነ የሰው አቅምን ችግር በመቅረፍ ረገድ ከፍተኛ ሚና ይኖረዋል። እነዚህ ከላይ የተዘረዘሩ ዘርፎች ሲሟሉ የስራ እድል ለብዙዎች ይከፈታል። ይህ የስራ እድል ደግሞ የሰለጠነውን የሰው አቅም ለኢንዱስትሪ በማቅረብ አፍሪካ ከሌሎች ካደጉ አገሮች ጋር ተወዳዳሪ እንድትሆን ይረዳል። የማይክሮሶፍት ኩባንያ አሁን በስፋት በኬንያ፣ ደቡብ አፍሪካ፣ አይቮሪኮስት፣ ታንዛኒያ፣ ሩዋንዳ ኡጋንዳ፣ ሞሪሽየስ፣ ናይጄሪያና ጋና በመስራት ላይ ይገኛል። እስካሁን የተገኘውን ውጤታማነት በተመለከተ የድርጅቱ ዳይሬክተር አምሮት አብድላ ስትገልጽ፣ ድርጅቱ እንደ በጎ አድራጊ ድርጅት መስጠት ብቻ ሳይሆን በገንዘብ ትርፋማ መሆንም ይፈልጋል። በአሁኑ ሰዓት ለተለያዩ የአፍሪካ ሀገራት የቴክኖሎጂ ለውጥ ለማምጣት የማስተዋወቁ ስራ በስፋት እየተሰራ መሆኑን አምሮት ታስረዳለች። በተጨማሪም በትምህርትና በጤና አገልግሎት ረገድ ቴክኖሎጂ የሚጫወተው ሚና በመገንዘብ ከፍተኛ እንቅስቃሴ በመደረግ ላይ መሆኑን ትገልጻለች። በእውነቱ ይኸውልሽ የማይክሮሶፍት አፍሪካ ላይ መስራት ከጀመረን ሀያ ሶስት ዓመታችን ነው። ግን አሁን ለምንሰራው ስራ የበለጠ ኢንቨስት የምናደርግባቸው አገሮች አንድ በማርኬት ሳይዝ ደረጃ ሁለት ደግሞ ፕሬዘንት ስላለን ማለት ወይ ቢሮ ወይ ደግሞ አፊሊየት ኦፊሶች ባሉበት ቦታ ላይ ጀመር ነው። ግን አሁን ሶስት ዓመት ሆኖናል ይህ መስራት ከጀመርን እያደግን በምንሄድበት ጊዜ ሌሎች ሀገሮችም ላይ ለመስራትና ለመሳተፍ ዝግጁና ፕላንም አድርገናል። የማይክሮሶፍት ዳይሬክተር አምሮት አብደላህ በማጠቃለያ ኩባንያው በሁሉም አፍሪካ ሀገራት ቴክኖሎጂን የማስተዋወቅ፣ አፍሪካውያንን የበለጠ በቴክኖሎጂ ተጠቃሚ ማድረግና በቴክኖሎጂ ፈጠራ ስራ ወጣቶችን ማሳተፍ ዋናው ዓላማው እንደሆነ ገልጻለች። ይህንን እቅድ ለማሳካትም ሁሉም የአፍሪካ ሀገራት የመንግስታትም ሆነ መንግስታዊ ያልሆኑ ድርጅቶችን ትብብር በእጅጉ እንደሚያስፈልገው አክላ ተናግራለች። A seed with a difference. A seed with the power to fuel innovation. That enlightens people and empowers them. That makes ideas come to life. A seed for a strong community, for a progressive country, for Africa. <music> በኢትዮጵያ ሕዝበ ክርስቲያን አብይ ጾምን ጀምሯል። ጾሙ በተጀመረበት በወዲያኛው ሳምንት ወደ አዲስ አበባ ደውዬ የአፈሊቅ አክሊሉ ገብረ ክርስቶስን ልጅ ንጉሴ ዘአፈሊቅን አግኝቼ አነጋግሬ ነበር። ለነገሩ በአባቱ ወጥቶኖ መሰለኝ፣ ብዙዎች ወዳጆቹ ንጉሴን ራሱን አፈሊቅም ይሉታል፤ እንደ ቀልድም ማን እንደሆነ የሚያውቁት ደግሞ እንደ ምርም እያደረጉ ስለዚህ ጉዳይ ወደፊት እመለሳለሁ። ለዛሬ ግን ለንጉሴ ስለዚህ አብይ ጾም ስምንቱ ሳምንታት መጠሪያዎችን ጠይቄው ነበረ። መቼም ለኢትዮጵያውያን እምነቶቻቸውም ከባህሎቻቸው ጋር ተወራርሰዋልና ከንጉሴ አክሊሉ አባባል የወሰድኩት ነው ያለው ሰባቱና ለምሳሌ የመጀመሪያው የሚገባው በቤተ ክርስቲያን እሁድ ነው። ጾሙ ሳይሆን ቀለሙ የሚገባው እና ከበሮና ጸናጽል የሚቆመው ካለፈው እሁድ ጀምሮ ነው። እሁድ ቆሞ ያው ጾሙ ሰኞች ተጀመረ ማለት ነው። በሀያ ስምንት የመጀመሪያው የሚገባበት እሁድ ስም አለው ዘወረደ ነው። ሳምንት ያዝ ነው ካለፈው ከእሁድ ጀምሮ አሁን እሁድ ነው የሚገባው እንዳልኩ መቋሚያ ማን ነው ጸናጽልና ከበሮም እሁድ ዕለት ይቆምና ዘወረደ ተብሎ፣ ዘወረደ የጾመ ድጓ የያሬድ ድርሰት፣ የጾመ ድጓ ድርሰቱ መጀመሪያ ነው። ዘወረደ ይላል። የሚቀጥለው ደግሞ ቅድስት ይላል። በጾመ ድጓው ነው የተወሰነው። ቅድስት ማለት የሚቀጥለው እሁድ ሁለተኛው፣ ሶስተኛው ምኩራቢልና እንደዛ እያለ ይሄ ቤቴን መሸጫ መለወጫ አታርጎት፣ እያንዳንዱ ታሪክ አለው ሰፊ ነው። ከዛ ደግሞ እንግዲህ መጻጉዕ ብሎ ደብረ ዘይት ይላል እኩሌታ ጾም እንዲህ እያለ ሆሳዕና እያለ አራተኛው ነው ደብረ ዘይት። አዎ ይሄ ጾሙ እኩሌታ ጾም ይባላል። አዎ እንደዛ እያለ እንግዲህ መጻጉ ገብርኄር፣ ኒቆዲሞስ፣ ሆሳና ብሎ ትንሣኤ ይልና በዛ ይጨምራል። ስያሜ ያላቸው እያንዳንዳቸው። ስለዚህ አሁን የጠራህልኝ ዘወረደ፣ ቅድስት፣ ምኩራብ፣ ደብረ ዘይት ከዘወረደ እስከ ቅድስት ከቅድስት እስከ ምኩራብ ከምኩራብ እስከ መጻጉ ከመጻጉ እስከ ደብረ ዘይት እኩሌታ ጾም አራት እሺ ከዛ ከደብረ ዘይት ቀጥሎ ገብርኄር ይላል። ኒቆዲሞስ ይላል። ሆሳዕና ይላል። ደግሞ ከዛ ቀጥሎ ከዛ ትንሣኤ ነው ከዛ ትንሣኤ ነው እና ለምሳሌ ዘወረደ እያለ እያዜመ እንግዲህ ያለ ዜማ እንትን ጾመ ድጓ ብቻ የሚባለው ቀለም ነው የሚጾመው። እና ይሄ ድርሰት ያሬድ ነው ድርሰቱ ግን በጾመ ድጓና በድጓ የከፋፈሉለት አባ ጊዮርጊስ ዘጋ ስጫ ናቸው ይላሉ። እስቲ አንድ ቀን ልናወራ እንችላለን፣ በተለይ ይሄ አራቱ ማህሌት፣ ዝማሬ፣ ድጓ፣ ጾመ ድጓ ስለ እነዚህ እና ሌሎችም እንደዚህ አሁን በዚህ በጾሙ ጊዜ ውስጥ ይሄ ጾም ማለት ምን ማለት እንደሆነ እስቲ አንድ ጊዜ ወስደን እንጫወታለን። አዎ ጥሩ ነው እኮ ለምንድን ነው ይሄ ደግሞ ማንም ኢትዮጵያዊ ማወቅ ያለበት ነው። ዝም ብለን እስላም፣ ክርስቲያን፣ ካቶሊክ፣ ፕሮቴስታንት ሳንል ያሬድ ያው እንግዲህ የሀገር ቅርስ የሆነ ሰው ነው። ሀገራችን የምትታወቅባቸው አንዱ ምክንያት ይሄ ነው። የመስቀል ደመራ በዓአልም በዩኔስኮ እንዲመዘገብ ያስቻለው ትልቁ ነገር የዚህ ካህናቱ ዝማሬ ሽብሸባ ይህን ለማየት ነው ያን ጊዜ የሚመጡት። ደመራ ሰዓቱን አይደለም፣ ከሃይማኖታዊ ክብር ልንሰጠው ነው። በሃይማኖት ብቻ አይተን ለሃይማኖት እንዳደላን አድርገን መቆጠር የለበትም። ላሊበላን ስናሳይ መላ ኢትዮጵያን ነው እና ያነጋግራል። ይሄ እንደውም ከዜማው ምን ይላል መሰለህ? ለምሳሌ አሁን የሸዋ ዜማ የሚሉት አለ፣ የጎንደር ዜማ የሚሉት አለ፣ አጫብር የሚሉት አለ። ምን አንድ መነኩሴ ኢንተርቪው አድርጋለሁ አርጊያቸዋለሁ። ቅሩን እፈልገዋለሁ። በጣም ጥሩ እና ጥሩ ይሆናል። አዘጋጅቸውንም እናገባና እንጫዋታለን። በዚህ በጾሙ ጥሩ ነው። ሳምንት የተካሄዱ የዩናይትድ ስቴትስ የፕሬዚደንት እጩ ማንጠሪያ የየጠቅላይ ግዛቱ ምርጫዎች ከየፖለቲካ ፓርቲያቸው የመሪነቱን ቦታ በመያዝ የዲሞክራቲክ ፓርቲዋ ሂላሪ ክሊንተንና ሪፐብሊካኑ ዶናልድ ትራምፕ በሰፉ የድምፅ ልዩነቶች በብዙ ግዛቶች ውስጥ አሸንፈዋል። ሁለቱ ተወዳዳሪዎች መጪው ህዳር ለሚካሄደው ጠቅላላ ምርጫ ይቀርባሉ። ለመመረጥ የማሳመኛ ንትርኩ ከአሁኑ ተጀምሯል። በሂላሪ ክሊንተንና በዶናልድ ትራምፕ መካከል ያለውን የምረጡኝ ዘመቻ ሪፖርተራችን ጅማሉን ያጠናክሮታል፣ መስታወት አራጋው ታቀርበዋለች። ቢሊየነሩ ዶናልድ ትራምፕ ከራሳቸው ፓርቲ ተመራጮች ጋር ያደረጉትን የሰሞኑን ፉክክር በአሸናፊነት ተወጥተዋል። ፍሎሪዳ በሚገኘው በግላቸው ውድ የመዝናኛ ቦታ ድሉን እያከበሩ በደስታቸው ንግግር መሃል ከዲሞክራቱ እኩያ ተወዳዳሪ አሸናፊ የሆኑትን ሂላሪ ክሊንተንን በቃላት መወረፋቸውን ቀጥለዋል። እንዲሁም የራሳቸው ፓርቲ አባላትን በአንድነት ከእርሳቸው ጋር እንዲቆሙም ጠይቀዋል። የፖለቲካ ፓርቲያችንን በአንድነት ማጠናከር አለብን፣ መጠንከር አለብን ሁላችንም። ሪፐብሊካን ፓርቲያችንን ብቸኛውና ትልቅ ለውጥ የሚያመጣ ታሪካዊ ፓርቲ ማድረግ እንችላለን። በሌላ ወገን የዲሞክራቱ እጩ ተወዳዳሪ ሂለሪ ክሊንተን በማክሰኞው ምርጫ የፓርቲያቸው ተፎካካሪያቸውን በርኒ ሰንደርስን ካሸነፉ በኋላ ወደ ተቀናቃኛቸው የሪፐብሊካኑ ተወዳዳሪ ዶናልድ ትራምፕ ፊታቸውን ለነቀፍ አዙረዋል። ለፕሬዚዳንትነት የሚወዳደር አንድ እጩ 12 ሚሊዮን ፍልሰተኞችን ከበን አፍሰን ከአገር እናስወጣ፣ ሙስሊም ስደተኞችን ለአገር ደህንነት በሚል ወደ ዩናይትድ ስቴትስ እንዳይገቡ እንከልክል ማለትና ለችግራቸውም አለመድረስ የበሰለ አስተሳሰብ ከመሰለው በእጅጉ ተሳስቷል። ፓርቲዎቹ እጩዎቻቸውን አንጥረው የሚያወጡት የፊታችን ሐምሌ በሚጠሯቸው ብሔራዊ ጉባኤዎቻቸው ላይ ቢሆንም ክሊንተንና ትራምፕ ለመጨረሻው የፕሬዝዳንትነት ምርጫ ውድድር እንደሚቀርቡ በየግላቸው ተማምነዋል። ለመሆኑ ይህ የዩናይትድ ስቴትስ የምርጫ ወቅት ምን ይመስላል? በመሪ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ዶክተር ሰይድ ሐሰን ፖለቲካውን ይገመግሙታል። ለዛሬ ከሪፐብሊካኑ ይዞታ ይነሳሉ። ሪፐብሊካኖቹ ነገሩ እያመለጣቸው እና ወደኋላ እየቀሩ ናቸው እና በዚህ የተነሳ ትንሽ ወደኋላ ቀርተዋል። የሚያዋጣቸውም አይደለም። ወደፊት ጠቅላላ ምርጫ ላይ ወደፊትም ስንቀጥል እንደዚሁ ወደኋላ እየተጎተቱ ነው ማለት ይችላል። ዶናልድ ትራምፕ ሪፐብሊካን ፓርቲውን መወክል የሚያስችል ደረጃ ላይ ናቸው አሁን ብለው ያስባሉ። ዶክተር ዘይድ ተበታት ነዋል ሊወክል አይችሉ። ለዚህም ነው አሁን ሪፐብሊካኖቹ ፓኒክ ሞድ ላይ ናቸው፣ በጭንቀት ላይ ና መረበሽ ውስጥ ረበሻ ውስጥ ነው ያሉት እና የነሱን ሪፕሬዘንት አያደርግም እንደነ ስለዚህ ክሊኩ፣ በተለይ ይሄ ሪፐብሊካን ፓርቲውን የሚያሽከረክረው ኃይል ከነሱ ውጭ ነው ፈርተዋል። እና በዚህ የተነሳ እሱ ሪፕሬዘንት አያደርጋቸውም። ምክንያቱም ተበታ ምክንያቱ ነው ዋና። አንዳንዶቹ ያደርጋል ግን፣ የእሱ ተከታዮች ወይ አክራሪዎች ነጮቹ እና ዘረኞቹ ወይም ደግሞ ስርአቱ፣ ና ፍራቻ አላቸው ናቸው እና እኔ እዚህ ከንታኪ ነው አለው ትልንጭጭ ያለ ሀገር ነው እዚህ ሀገር እና ኦባማ እዚህ ኔጋቁችን እየሳዋራቸው ኦባማ፣ ቴሮሪስቱ አንድኛው ዋናው ቴሮሪስቱ እሱ ነው እሱ ነው ዋይት ሀውስ የሚሉ ሰዎቹ ናቸው። አካባቢ ያሉት በሙሉ እንደዚህ ነው የሚሉ ኦባማ ነው ቴሮሪስቱ፣ ዋናው ቴሮሪስቱ ዋይት ሀውስ ኦኩፓይ አድርጓል ነው ብለው የሚያሉት ናቸው። እና እንደዚህ ያሉት ናቸው የእሱ ተከታዮች ደግሞ በሪፐብሊካን ፓርቲ ውስጥ በጣም ትልልቅ የሚባሉ ስሞች፣ ፊቶች እየወጡ በሚስተር ትራምፕ ላይ አንዳንድ የነቀፌታ ንግግሮችን እያደረጉ ነው ያሉት። እንደነ ሊንዚ ግራሃም፣ እንደነ ጆን ማኬን፣ እንደነ ሚትራምኒ አይነት ሰዎች ግን ተጽዕኖ ያመጣሉ ብሎ ያስባሉ እነዚህ ሰዎች በዶናልድ ትራምፕ ደጋፊዎች ላይ ያመጡ ነበር። አሁን ግን ጊዜው ዘግቶባቸው አልመስለኛል። ዘገየባቸው አምልጧቸዋም እና አልመሰላቸውም። እሱም ዶናልድ ትራምፕም እስከ ቅርብ ዘግ ድረስ እንዲያው ለቀልድ መስል መስለኛል፣ ያመነበት አልመስለኝ ነበር። አሁን ነው ያመነው ማሸ ሊያሸንፍ እንደሚችል ምናልባት፣ በእኔ አስተሳሰብ ሶስት ወር ሁለት ወር በማለ እ ማሸነፍ እንደሚችል ያወቀው እንዲያው ለቀልድ ነበር ለቢዝነሱ ነበር ያደረገው። ባይነኝ በበኩል ያመነበት አይመስለኝም። አሁን እንግዲህ እነሱም እንደዛ ነው። እንደዛ እየተታለሉ ቆዩና አሁን ነገሩ አምለቷቸው፣ ሁሉ ነገር በሱ እጅ ያለው አሁን እና ያላቸው ነገር እንግዲህ ወደ ኮንቬንሽን ሲሄዱ መከፋፈልና ለመቀማት መሞከር ነው። እንደዛ ሲሆን ደግሞ በጣም ህዝቡን ያስቆጣሉ። ሉዝ ሉዝ ሲችዌሽን ያላቸው ሁሉም ነገር የሚመቻቸው አይደለም። ባይነ ኮንቬንሽን የሚሉት ሐምሌ ውስጥ የሚያደርጉት የፓርቲያቸው ጉባኤ ነው ማለት ነው፣ የፓርቲያቸውን ተወካይ ለፕሬዚደንታዊ እጩነት የሚያወጡበትና የሚያሳውቁበት። እስቲ ወደ ዲሞክራቶቹ ደግሞ ዞር ልበልና በዚህ አመት ሪፐብሊካን እጩዎች ወደ አስራ ሰባት ደርሰው ነበር ዲሞክራቶቹ ሲጀመርም ሶስት ነበረ የነበሩ አንዱ ለቀው ወጥተዋልና ሁለት ብቻ ናቸው የቀሩት። ሂላሪ ክሊንተን እና በርኒ ሳንደርስ ናቸው የቀሩት። የበርኒ ሳንደርስን አቋም ትንሽ እንፈትሽና ዴሞክራቲክ ሶሻሊስት ነኝ እያሉ ነው። እና ምን ያህል ተቀባይነት አለው በአሜሪካ ማህበረሰብ ውስጥ? እሳቸው አባባል ፕሮግራሞቻቸውን ነግረውናል፣ የሚያደርጓቸውን ሀሳቦቻቸውን ነግረውናል፣ ስለ ጤና፣ ስለ ትምህርት ያላቸውን አቋም ነግረውናል። የበርኒ ሳንደርስ አስተሳሰብ ተመሳሳይነት ያለው ለምሳሌ አውሮፓ ውስጥ እስካንዲኔቪያን ካንትሪስ የሚባሉ ተመሳሳይ ነው። ሰው የው የሚገባ ነው ያ ነገር እዛ አሜሪካ ውስጥ ካናዳም ማለት ነው፣ በነገራችን ላይ ቱሰም ኤክስፐርት እና ያ ነገር አሜሪካ ይሰራል ሊቀበሉት አይችሉም፣ ግን ሀሳቡ ማድረጉ መግፋቱ ጥሩ ነው። የሀብት ልዩነትም ኢንካምልካቤት ማንሳቱ ጥሩ ነው። ወደ ጦርነት እየመገስገሱ እና አደጋ እንደሚያመጣ እነዚህ ነገሮች ሁሉ ማንሳቱ በጣም ቆንጆ ነው። እና በነገራችን ላይ ልጅ አሁን ሁሉ በቴክስት እያደረገችልኝ የእሱ አሁ የሳንቶስ ደጋፊ ነች የእርስ ልጅ የኔ ልጅ። አሁን ግን ያለችው ታንደር ብቻለችው የጨቀጨቀች የትን ያለችው ማንደር ብ ሰራሽው ነው ያለች፣ ባንድ ሚቲንግ ደርሱ እርሱ የማን ደጋፊ ነው? እኔ እንደዚህ እኔ አፍንጫ ነኝ ጀን እየገማኝ ቢሆን ለክሊንተን ቦታ አድርጋለሁ። እስቲ እንገሩኝ ስለ ክሊንተን፣ ለምንድን ነው እርሱ ክሊንተንን የሚደግፉት? ኦባማ የጣላቸው መሰረቶች አሉ በብዙ ነገሮች በአገሪቱ የጦር አማካሪ ሁኔታ፣ የኢኮኖሚ ሁኔታ፣ የመብት ጉዳይ፣ እነዚህ ነገር ሁሉ የጣላቸው መሰረቶች አሉ። እና ወደፊት ደሞ የሱፕሪም ኮርቱ እና እነዚህ ነገሮች ስትመለከተው ብዙ የጣላቸው መሰረቶች አሉ። እነሱ መቀጠል አለባቸው። እነሱ እንዲ ማሳጠፍ አልፈልግም ግን ክሊንተንም አልፈልጋት በኩል እንዲያው አንድ ሁለት ሶስት ነገሮች ናቸው። አንደኛው ሙስና አላት የገባ ሽግሮች። እሱ አለ ምንድ ነው እሱን ይንገሩኝ። ገንዘብ ተሰበስብ ነበር እና እነዚህ ከዋል ስትሪት ካምፓኒዎች በዋል ስትሪት ብቻ ሳይሆን ዋል ስትሪት እንኳን ሌሎችም የሚያደርጉት ነው ከውጭ ሀገር ዲክታተሮች ከነ ሳዑዲ አረቢያ ከና ሚስተር አላሙ ሁሉ ተሰብስበዋል። አምስት ነው ሀያ ሚሊዮን ሁሉ ሰጥቷል እሱ እና ይህ ሁሉ በጣም የሚዘገንና የሚገማ ነገር ነው። ለምን ጉዳይ ነው ያን ገንዘብ ሲሰበስበው የነበረው ላይብረሪ፣ የሚባላላቸው ፋውንዴሽን፣ የሚባላላቸው ክሊንተን ፋውንዴሽን የክሊንተን ፋውንዴሽን ለዛ ነው ሰበሰበ እና ታዲያ ለምን እሱ እንደ ኮራፕሽን ወይም እንደ ሙስና ይታያል? እነዛ የልማት ስራዎችን የግብረሰናይ ስራዎችን የሚሰሩባቸው አለ ልማት አይደለም። ማን ነው ይህን የሚሰጠው? የሚሰጠው እኮ ዘራፊና ህዝብ ጨቋጅና በዝባጅ ነው። እዛ የሳውዲ አረቢያ ስንትን ሚሊዮን ህዝብ እየተራበ ለህዝባቸው እንደበድገብ እንትን ማለት ለክሊንተን ይሰጣሉ እና ተዘርፎ ዘራፊዎች ናቸው። ለእነዚህ ሚሄቱት የዘራፊ ገንዘብ ነው የምትወስደው እሷ እና በጣም የሚዘገንን ነው። አክቹዋሊ በእኔ በኩል እኔ ስለ ኮረፕሽን ስለማጠና በጣም ጨቀኛል። ሌላው ደግሞ ፎሬን ፖሊሲዋ ያው የባሏን ነገር ትከትላለች። የውጭ ጉዳይ ኦባማም እንደዚሁ አስቀይሞኛል። እና ያ ነገር አለ እንግዲህ የአሜሪካዊ አሜሪካዊ ነኝ በዜግነት የአሜሪካ ይሁኸው ኢትዮጵያ ውስጥ የማላገኘው ስታገልበት የነበረው ነገር አለ ዲሞክራሲ፣ ዲሞክራሲና የራሴን መብት ማስከበርና ቮት ማድረግ ምርጫ ላይ መሳት

እንደው እኔ ኢኮኖሚስት ነኝ። ፍሪ ትሬድ ለምሳሌ ማስተምረው ነው እና ፍሪ ትሬድ ሁሉ ሀገሮች የሚጠቅማል የሚጠቅም ብዬ ነው ይጠቅማል ብዬ ነው ማስበው የነፃ ገበያ ግንኙነት ማለት ነው። ነገር እኔ አገንካ አይነኝ እና ኢኮኖሚስት ስለዚህ እሱ አንደኛ የማይሆን ነገር ነው የሚያወረው። ሁለተኛ ደግሞ ሀገርና ሁሉንም ሀገር የሚጎዳ ነገር ነው የሚያወረው። በነገራችን ላይ እኮ ሂለሪ ክሊንተንን ቢሆኑ በተለይ ፕሬዚደንት ኦባማ የገቡበትን የፓሲፊክ የነፃ ገበያ ቀጠና ጉዳይ እንደማይቀበሉ ተናግረዋል። እሳቸው ትቀበል ነበር በኋላ በፊት ይቀበሉ ነበር ግን ገብቷ እሱ ሚስተር ሳንደርስ ገፍቷ ገፍቷ ትንሽ ኮርነር አስገብቷት ነው እንጂ ወዳ አስጠግቷት ነው አንድ ኮርነር ምስል አስገባት ነው እ ፈልጋም አይደለም። ግን አሁን ችግር አለ ለእሷ ቢሆን ራሷ ፍሊፕ ፍላፕ አደርጋለች ዘላብዳለች። ለምንድን ነው እንደዚህ የሚያደርጉት? ሂላሪ ክሊንተን ብቻ ሳይሆኑ ብዙዎቹ የዩናይትድ ስቴትስ የፖለቲካ ሰዎች በእንደዚህ አይነት ውድድሮች ላይ የሚገለባበጡባቸው ቦታዎች አሉ፣ ጊዜዎች አሉ፣ በግልጽ እያየ ናቸው። እኔ አሁን ዶናልድ ትራምፕ ትንሽ ቆይተው ያልኩት ነገር ሁሉ ውሸቴን ነው ስቀልድ ነው ወይም ይሄ አይደለም አቋሜ ሊሉ ይችሉ እንደሆን እያልኩኝ ሁሉ አስባለሁኝ። ለምንድን ነው እንደዚህ አይነት የፖለቲካ አካሄድ ተቀባይነት የሚያገኘው በዚህ ስርዓት ውስጥ? ጥሩ ጥያቄ ነው። በነገራችን ላይ ዶናልድ ትራምፕ ትንሽ እንደዚሁ በትናንትናው ውይይት ላይ እንደዚሁ እንደዚህ ይሆናል ብዬ ምናምን ብሎ ማዕቀፍ ጀምረዋል። ኦኬ እሱም ደፉት መስሎ ለማድረግ ነው። ግን ይህን የሚደረግበት ምክንያት አየህ፣ ሁሉም ስልጣን ላይ መውጣት ከፈለገ የህዝቡን አስተሳሰብ ማየት አለበት። ዲሞክራሲ እኮ እንደዚህ እንደው ንጹሕ አይደለም፣ ለስላሳ መንገድ አይደለም። ሻካራ ነው፣ አግሊ ነው። አንዳንድ ጊዜ አስጠያምን ሊሆን ይችላል። አንድ የሆኑ ተንታኝ ዲሞክራሲ ራሱን የሚያጠፋበት ጊዜም አለ፣ ሱይሳይድ የሚያደርግባቸው አጋጣሚዎች አሉ ሲሉ ነበረ። ያ ግን ከሌሎቹ ይሻላል። ከሌላ ሁሉ ከሌላ ሁሉ የተሻለው ቤስት ዋን ዴር ኢዝ ግን እሱም በራሱም ቢሆን ራሱ ብዙ ችግሮች አሉበት እና የምንመሰል አሁን ህዝቡ የተሳሳተ ቢሆንም የተሳሳተ መሆኑን እያወቁትም ህዝቡ የሚለውን ነገር ማድረግ አለባቸው። ምክንያቱም የዲሞክራሲ ጉዳይ ነው። ህዝቡ ይፈልገውን ነገር ማድረግ አለባቸው። አየ የሚለውን ነገር አብዛኛውን ለመመረጥ ከፈለጉ አብዛኛው የሚለውንና ማድረግ አለባቸው። ልቡን የልቡን ትርታ ማዳመጥ አለባቸው እና በአንድ በኩል እዚህ ስ ቢዩድ ያ ዲሞክራሲ ህዝቡን ህዝቡ ማገልገልና ስሜቱ ማየት ና በውድድር ጊዜ እየተገለባበጡ በሌላ በበኩል ደግሞ ስትመለከት ደግሞ እውነቱን ነገር ፖለቲካ ብቻ አይናገሩም። በነገራችን ላይ ማንም ፖለቲካ ቢሆን እንደ እውነት እውነት እውነት የምትናገር ከሆነ ማንም ቢሆን መዋሸትም ባይሆን ቢያንስ እውነቱን ሁልጊዜ የምትናገር ከሆነ ፖለቲከኛ ልትመረጥ አችልም። የትም አገር በቀደም ማርኮ ሩቢዮ እና ቴድ ክሩዝ ሲከራከሩ ውሸት አወራ ውሸት አወራ ሲባባሉ ነበርና ዶናልድ ትራምፕ ያንን ተቀብለው እኔ ፖለቲከኛ አይደለሁም፣ ሁለቱ ፖለቲከኞች ውሸታም ሲባባሉ ስለሰማው እኔም ውሸታሞች እያልኩ ነው የምጠራቸው ሲሉ ነበረ። እና እዚህ ጋ በተለይ በቴድ ክሩዝ እና በዶናልድ ትራምፕ መካከል ያለውን ልዩነት ሰዎች ሲመለከቱ አንደኛው መርዝ መጠጣት ማለት ነው አንደኛው ማለት ደግሞ ራስን በጥይት ተኩሶ መግደል ማለት ነው ብለው ሲናገሩ ነበረ። ሁለቱንም አይቀበሏቸውም። አንደኛውና ሁለተኛው ሆነው ተከታትለው እየሄዱ ነው ደግሞ ሁለቱ ያሉት እና ምንድን ነው ያለው የሪፐብሊካን ፓርቲው እጣ ብለው ያስባሉ? እርሱ አሁን ባለው ሁኔታ አሁን ባለው ግለት ያላቸው ነገር እንደው እንደ አሁን በአሁኑ ጊዜ መቼም ፖለቲካ በፖለቲካ ይቀያየራል፣ የበየጊዜ በየሳምንቱ ይቀያየራል። እና ለዚህ ነው ግን የአእምሮ ንቅንትን እንቅስቃሴ ስለሚያደርግልኝ ራሴ እከታተለዋለሁ፣ ይቀ ስለሚቀያየር በብዙ ነገር ነገሮች ሉ ማየት ትችላላችሁ። በአሁኑ ጊዜ የሚታየን ለነሱ ትንሽ ቀዳዳ ያላቸው ቴድ ክሩዝን መደገፍ ነው ያለባቸው፣ ባይወዱትም ሰውየው ልክ እኔ አፍንጫን ይዤ ለክሊንተን ቦታ አረጋለሁ እንዳልኩ እነሱም አፍንጫቸውን ይዘው ለክሩዝ ማድረግ አለባቸው። ሰውዬው መጥፎ ሰው ነው። ክሩዝ አክራሪ ነው፣ ከማንም ሰው ጋር የሚስማማ ሰው አይደለም። ግን ያላቸው ትንሽ እንደው ትንሽ ሊያድናቸው የሚችለው ክሩዝ ነው በአሁኑ ጊዜ እና ምንድነው አንዳንድ ጊዜ የመጀመሪያው ነገር ምርጫ ባይኖር ወደ ሁለተኛው ትሄዳለ። ያን ሆነ አወዳደር ከሁለተኛው ነገር ባለ አሁኑ ሊያድናቸው ትንሽ ሊያድናቸው የሚችለው ክሩዝ ይመስለኛል። ዶክተር ሰይድ ማን ያሸንፋል ብለው ያስባሉ በዘንድሮው ፕሬዚደንታዊ ምርጫ አርባ አምስተኛው የዩናይትድ ስቴትስ ፕሬዚደንት ማን ይሆናል? በአሁኑ ጊዜ ሳየው ክሊንተን ነች የምታሸ ነው ብዬ አስባለሁ። ግን ክሊንተን ችግር አለባት። ይሄ የኢሜይል የሚባል ነገር አላት ትንሽ እና እሱ ከመጣ ሌላ ነገር ይሆናል። በሌላ በኩል በአሁኑ ጊዜ እንዲሁ እንዳለ ከተመልከል ትራምፕ ያሸንፍ ይችላል። የአሜሪካ ሕዝብ በጣም ተመሳይተዋል። በተለይ ሁሉ ያመጣው የሪፐብሊካኖችና የዲሞክራቶች አለመተባበር ነው ነው እንደምታውቀው እንዲያው አንተም እኔም እንደምናውቀው በቤታችን ሁሉ ከባለቤቶቻችን ሁሉ ሁሉ ጊዜ መተባበር አለ። ባለቤቴ ጋር ሁሉ ጊዜ መተባበር አለን ምትለ አንዳንድ ጊዜ ይቅርታ ይቅር እየተባባልንም ማድረግ አለብን። ዲጄም ጋር እንደዚሁ ያደርጋል። ይሄ አሜሪካኖች ሆም ፖለቲሻኖች ይህን ማድረቃቀታቸው ይሄ ኔጎሼሽን ከየትም ቦታ ያለ ነገር ነው። ይሄ አሜሪካ ህዝብ ተቆጥቷል በዚህ ጉዳይ ላይ እና ሪፐብሊካኖችና በተለይ እነሱ ያበዙታል። ሪፐብሊካኖችና ዲሞክራቶች ያመጡት አባዜ ነው። ይሄ ሁሉ የህዝብ ጭንቀት ነው። ግን ይህን ካልኩም እንግዲህ ምናልባትም ትራምፕ ሊያሸንፍ ይችላል። አለ እድሉ ብለው ያስባሉ? እስካሁን እድሉ አለ፣ በጣም እድሉ አለ። ዶክተር ሰይድ ሐሰን ለጊዜው በጣም አርግ አመሰግናለሁኝ። ቀሪውን ጊዜ የቆጠብኩሎ ከዲጄ ፋትሱ ጋር ልቶ ፈልጌ ነው። የጋቢናው ባልደረባ ሱራፌል ሽፈራው ምን ይዞ ይሆን? ሰላም ሰላም፣ ሰላም፣ ጤና ይስጥልኝ። የተከበራችሁ አድማጮቻችን ከአሜሪካን ድምፅ ሬዲዮ ጣቢያ ዲጄ ፋያድሱ ነኝ። ከዚህ ከዋሽንግተን ስቱዲዮ አብረን እንቆይ። እንግዲህ በመጋበዝ በጣም ብዙ እንግዳዎች ጭነናል። ሚ ሚ ሚ ሚ ሚ ሚ ሚ ሚ ሚ ሚ ሚ ሚ እዚህ ዋሽንግተን ዲሲ የሚገኝ በጣም የታወቀ አፍሪካዊ ዲጄ ነው። ዲጄ ማርሻል ይባላል። ዋሽንግተን ዲሲ ውስጥ ወደ አስር ዓመት ዲጄ አድርጓል። ከሱ ጋር እናወራለን። በሁሉም ቦታ ብትፈልጉ ታገኙኛላችሁ። ዲጄ ባንቲ ወልድ ዋይድ እባላለሁ ከኬንያ ነኝ ግን እዚህ ዋሽንግተን ዲሲ አሜሪካ ውስጥ ለ20 ዓመታት ኖር ያለሁ ይላል። ሌላው እንግዳይ ነው። አዎ ምቶች አሉን። የአፍሪካ ምቶችን እናውቃለን። አፍሮ ሪትሞችን፣ አፍሮ ቢት፣ አፍሮ ከበሮችን፣ አፍሮ ሙዚቃን እናውቃለን። ይህ ደግሞ ያደመጣችሁት የተዘረጎመ ድምፅ የፌላኩቴ ነው። ፌላኩቴ እንግዲህ የአፍሮቢት ሙዚቃን ወደ ዓለም ያስተዋወቀው የናይጄሪያው ሙዚቀኛ ነው ተብሎ ይታወቃል። አፍሮቢትን ያመጣው እሱ ነው። ዛሬ የምንቆየው በአፍሮቢት ሙዚቃዎች ላይ ነው። ከኛ ደግሞ ከኛ ከኛ ከኢትዮጵያ በኤቲጂ ወይም ብሩክታዊት ጌታነት ትባላለች። ይከለክላል የተሰኘው ሙዚቃውን በመጋበዝ ፕሮግራምን እንጀምራለሁ። አስተያየቶቻችሁ በፌስቡክ በቪኦኤ አምሃሪክ ትዊተር ይለቀቅልን ይከለክላል ዳንቀጥል ጊዜው ይከለክላል። አይ ሰዓታችን ባይወሰን እንዴት መልካም ነበር። ዲጄ ፋትሱን ከዲጄ እንግዶቹና ከአፍሮቢትሱ ፌላኩቲ ጋር በሌላ ዝግጅት ይዤለው መለሳለሁ። ድንቅ ዝግጅት ነው። ይወዱታል። ወደ ዌብሳይታችን ቢገቡ ደግሞ ሙሉን ዝግጅት ያገኙታል። አምሃሪክ ቪኦኤ ኒውስ ኮም ነው። ለዛሬ የሱራፌል ግብዣ ወደ ሆኖችው ወደ ቤቲ ብሩክታዊት ጌታሁን ይከለክላል ልመልሳችሁና እስከ ማጠቃለያው ዜና com a sua garra torta. አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። በኦሮሚያ እና በአማራ ክልል ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን የተመለከተ ሪፖርት ከሁለት ሳምንታት በኋላ ለሕዝብ ተወካዮች ምክር ቤት እንደሚያቀርብ የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። ኮሚሽነሩ አዲሱ ገብረ እግዚአብሔር ለሀገር ውስጥ መገናኛ ብዙሃን እንደተናገሩት ኮሚሽኑ ያጣራው በሁለቱ ክልሎች ከተከሰቱ ግጭቶች ጋር የተያያዙ ጉዳዮችን ነው የኢትዮጵያ ሰብአዊ መብት ኮሚሽን በመንግስት የተቋቋመ እና ለመንግስት የሚያዳላ ተቋም ነው በማለት ተቃዋሚዎች ይተቻሉ። ኮንጎ ዲሞክራሲያዊት ሪፑብሊክ በሩዋንዳው ፍጅት ወንጀል በከፍተኛ ደረጃ የሚፈለገውን ተጠርጣሪ እጅዛ ማስረክቧ ተዘገበ። ላዲስላስ ታጋዜዋ ባለፈው የአውሮፓውያኑ ዓመት 2015 የተያዘው ምስራቅ ኮንጎ ውስጥ ሲሆን ዛሬ ጠዋት ወደ ሩዋንዳ ዋና ከተማ ወደ ኪጋሊ ከመላኩ በፊት ለተባበሩት መንግስታት ተሰጥቷል። ተጋንዟ በዘጠኝ የዘር ፍጅት፣ የሰብአዊ ወንጀል እና የጄኔቭን ዓለም አቀፍ የሰብአዊ መብቶች ሕግ በመጣስ ወንጀሎች ይከሰሳል ተብሎ ይጠበቃል። ዜናዊ ይሆኑ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ በፕሮግራሞቹ አዘጋጆችና አቅራቢዎች እንዲሁም በመላ ባልደረቦቼና ፕሮግራሙን ባቀናበረው በንጉሡ ታምሬ ስም በዚሁ ሰናበታቸዋለሁ ነገ በመደበኛ ፕሮግራሞቻችን እንገናኝ ሶሎሞን አባተ ነኝ ጤና ይስጥልኝ በደና